ባለፈው ሳምንት በኦሮሚያ አንዳንድ ከተሞች የተነሳውን ሁከትና ብጥብጥ ተከትሎ በባሌ በባሌ ሮቤ፣ በምዕራብ አርሲ ዶዶሎ እና ከፈሌ፣ በምስራቅ ሀረርጌ በጎሮጉቱ ወረዳና ካራሚሌ እንዲሁም በሰበታ የተፈናቀሉ የሕብረተሰብ ክፍሎች በተለያዩ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ተጠልለው ይገኛሉ። ለወገኖቻቸው የእርዳታ እጃቸውን መዘርጋት የፈለጉ በጎ ፈቃደኛ ወጣቶች ጥምረት ለሰብአዊነት በሚል መርህ ቃል በተለያዩ ማህበራዊ ድረገጾች ላይ በማስተዋወቅ በዛሬው ዕለት በሀገር ፍቅር ቲያትር ቤት እርዳታ ማሰባሰብ ጀምረዋል። ከፕሮግራሙ መስራቾች ሚኒስትሮችና አስተባባሪዎች መካከል አንዱ የሆነው ሰለሞን መንገሻ ስለ እንቅስቃሴው እንዲህ ይላል። የምንደግስ መካፈል የሚባል እንቅስቃሴ በማህበራዊ ሚዲያ፣ አሁን ይህ እንቅስቃሴው እየተጀመረበት ምክንያት ባለፈው ሳምንት በተፈጠረው አሳዛኝ ክስተት ምክንያት ተፈናቅሎ በተለያዩ ቦታዎች ጠረረጅ አካባቢ፣ ጎርጎቱ ወረዳ የሚባል ወለካራሚሌ ባል ባሌሮዊ አካባቢ፣ ምራባረት ዶቤላ ከፈል እና እዚህ ደግሞ አዲስ አበባ ዙሪያ ሰበት አካባቢ ቤተክርስቲያኖች ውስጥ ተቀልሎ የሚገኙ በርካታ ወገኖቻችን አሉ። ለእነሱ ነው አሁን ድጋፍ ለማድረግ እየተንቀሳቀስን ያለን የቤተክርስቲያናት ተጠለለ የሚገኙ ህጻናት፣ አረጋውያን ብን ዛ ቤተክርስቲያን ውስጥ የወለዱ አራሶች ሁሉ አሉ በአሁኑ ሰዓት እና ለእነሱ ድጋፍ ማድረግ ነው። በተለይ የምግብ ው ዛሬ ነው የጀመርነው። ከዛ ውጭ ግን አልባሳትም ምንም እየመጡልን ስለሆነ ያለውን የደረሰ መዳታ ከብስበን ወደዛ ለመላክ እክል ያዙ በጣም ጥሩ ምላሽ ማሆኑ ክሰው ያለኛ ያው ማህበራዊ ሚዲያውን ነው በዋነኝነት እየተጠቀጠቅመን እየሰበሰብን ያለ ነው። ብቻ እስካሁን ድረስ በጣም በርካታ የማይበላሹ ምግቦች፣ ፈጣን ምግቦችን እነ ፓስታ፣ መክሮን፣ ሩዝ የመሳሰሉትን የህጻናት አልሚ ምግቦችን፣ ውሃ፣ ጨው ምናምን የተመሳሰሉት ምግብ፣ ፓስታ፣ ሩዝ እነዚህ አይነት ምግቦችን አሁን በብዛት ሰው እያመጣልን ያሉ፣ ዱቄቶች፣ የበቆሎ ዱቄት፣ የስንዴ ዱቄቶች ሰዎች እያመጡልን ነው። የህጻናት ዳይፈሮችም አሉ። በጣም ብዙ ነው ማለት ምላሹ የሚገርም ነው፣ የሚያስደምቅ ነው። አብዛኛው ሰው በቃ በተፈጠረው ነገር አዝኗል እና ሰዎችም እየመጡ እያስረከሙ እየሄዱ ነው ያሉ በጎ ፈቃደኞቹ። ከዚህ ቀደም በቡራዩና በጌዲዮ በነበሩ መፈናቀሎች ላይ ተመሳሳይ ድጋፍ ያደረጉ ሲሆን ከዚህ በፊት ከነበራቸው ተሞክሮ በመነሳት እርዳታውን ለማድረስ የብሔራዊ የአደጋ ስጋትና አመራር ኮሚሽን ድጋፍ እንደሚያደርግላቸው ተናግረዋል። ከዚህ በፊት በተለያዩ ጊዜ በሚደርሱ አደጋዎች ተፈጥረ ሰው ሰራሽ የሚሆኑ አደጋዎች በሚያጋጥሙበት ጊዜ በማህበራዊ ሚዲያ እንቅስቃሴ እያደረግን ድጋፍ የምናደርግ እንትኖች ቡድኖች አለን በማህበራዊ ሚዲያም ላይ ሀያ አምስት ያክል ወጣቶች ነው ያለነው። ተጨማሪ ደግሞ የአደጋ ስጋት ስራ አመራር የሚባለው ተቋምም ድጋፍ ያደርግልናል፣ በተለይ ሎጂስቲክ ላይ እዛ ለማድረስ በሴኪሪቲን በምንም ችግር ስለሚኖር በሚል እነሱ ትብብር ያድርጉኛል። የብሔራዊ አደጋ ስጋት ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተርት ዳይሬክተር አቶ ደበበ ዘውዴ በበኩላቸው እርዳታና ማስተባበር ስራዎች ከክልሉ መንግስት ጥሪ ሲደረግ የሚሰሩ መሆናቸውን ገልጸው እስካሁን ጥሪ የተደረገው ከበሰበታና ከምዕራብ አርሲ ዶዶሎና ባሌ መሆኑን ይናገራሉ። ኦልሞስት ወደ አንድ ሺህ አንድ መቶ ሰው በሰበታ ምዕራብ አርሲ ደግሞ ዶዶላ ዶላር ወደ ሶስት ሺ ሶስት መቶ አርባ ስድስት ሰው ነው ምናምን እኛ ድጋፍ እያደረግ ነው። አሁን አህዛዊ ነገር በቁጥር አሁን ያልኩሽ ተፈናቃዮች አሉ ቤተ ክርስቲያን ነው የሚገኙት። በተለየ ዶዶላዎቹ ለእነሱ የሚያስፈልገውን ምግብና ምግብ ነክ ያልሆነ ቁሳቁስ ልከናል። እንዲሁም በሰበታ አንድ ሺ አንድ መቶ እኛ ተልሾልናል። አሁን ይሄ በጠር ታይጠየቀ ነው። አሁን ከሰበታ በደብዳቤ የመጣ ነው። ያም በደብዳቤ የመጣውን ቁጥር ይዘን ዓለም አቀፍ ስታንዳርዱን ወይም ደረጃውን ጠብቀን እኛ የሚያስፈልገው እህል፣ ዘይት፣ ጥራጥሬ፣ ብስኩት እንዲሁም ለህፃናትና እናቶች አልሚ ምግብ እናቀርባለን አቀርበላለን። በህብረተሰቡ በኩል ግን ቀደም ሲል የነበረው ትብብርም እንዳለ ልገልጽልሽ ፈልጋለን። በምስራቅ ሐረርጌ በጎሮጉቱና በከራሜሌ አካባቢ ጥሪ እንዳልደረሳቸው የገለጹት አቶ ደበበ ዘውዴ ይህም ደግሞ በክልል ደረጃ በቁጥጥር ስር መዋል ከመቻሉ ጋር እንደሚያያዝ ገልጸዋል። ለምሳሌ ወገኖች አደጋ ሊደርስባቸው ይችላል። ቀበሌው እኮ የራሱን ድጋፍ የማድረግ አቅም አለው። ከቀበሌው ውጭ ወረዳው አለ፣ ከወረዳው ዞኑ አለ፣ ከዞኑ ክልል አለ። ከክልል አቅም በላይ ሲሆን ነው አልባሳት ያስፈልገኛል፣ ሌሎች የቤት ቁሳቁስ ያስፈልገኛል፣ እንዲሁም ምግብም እህል ያስፈልጋል ሲባል እኛ ቁጥሩ ሲገለጽልን አስፈላጊው ድጋፍ እንዲላክ ተደርጓል። አሁን ቅድምም በነገርኩሽ ሁኔታ ከሰበታ በኦሮሚያ አደጋ መከላከል ኮሚሽን በመጣው ደብዳቤ መሰረት ድጋፉን ድጋፍ ተደርጓል። እርዳታው እስከ መቼ ድረስ ነው የሚቆየው? በቀጣይ እነዚህን የህብረተሰብ ክፍሎች ለማቋቋም ምን እየተደረገ ነው? ዛሬ የተሰጠኝ ደብዳቤ ኦልሞስት ለአንድ ወር በዚች ለዚች ወር የሚሆነው ለጥቅምት ወር ተልኳል። ከዛ በኋላ ደግሞ በኢትዮጵያ ውስጥ አይተሽ እንደሆነ ግጭቶች ጊዜያዊ ናቸው፣ በተደጋጋሚ ቢከሰቱም ግጭት ጊዜያዊ ነው። መስማማትን ስምምነትን ፈጥሮ ወደ ቀሮ ህብረተሰቡ እንዲመለስ የማድረጉ ስራ በሰፊው ይሰራበታል። ከዚህም በላይ ከስምንት መቶ ሺ እና ከዘጠኝ መቶ ሺ እንዲሁም ከአንድ ሚሊየን በላይ የሆኑ ከተለያዩ ቦታ የተፈናቀሉትም ተመልሰዋል። ስለዚህ እስከ መቼ የሚያስብል አይደለም። ቤተክርስቲያን መቼም ዘላለም ተጠልለው አይኖሩም። ማህበራዊ ነገሩን ጠብቆ ችግሮችን በማብረድ ወደ ቀያቸው እንዲመለሱ ነው የሚደረገው። ግን በቀያቸው ተመልሰው ሌሎች ንብረት ከወደመባቸው ሌሎችም ከተደረገ እዚው አካባቢ መልሶ ማቋቋሙን ስራ የሚሰራበት ይሆናል። እንዲሁም አንዳንዶች በስጋት ነው በስጋት ብቻ ይመስል ቤታቸው እንዳለ ነው እንዳለ አለ በስጋት ብቻ የመልቀቅም ነገር ስላለ ያን ስጋትና ፍርሃት የህግ የበላይነትን በማስጠበቅ እንዲሁም የህዝብ ለህዝብ ግንኙነቱን ህብረተሰቡ አብረው ይኖራል ያን መሰረት በማጥበቅ የሚመለስበት ሁኔታ ይመቻቻል ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ